The voice of America be away. You America. Americans Radio Tabiano. ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 2 2006 ዓ.ም ስርጭት ጀመረ። የምሽቱ አስተናጋጆቻችሁ እኔ ቆንጅታዬና እኔም ሰሎሞን አባተ ነን። በኢትዮጵያ መንግሥት ቁጥጥር ስር የሚገኙት የግንቦት ሰባት ዋና ጸሐፊ የአቶ አንዳርጋቸው ጽጌ ባለቤት ወይዘሮ የምስራች ኃይለማርያም ሳየው ከእንደዛ አይነት ችግር በኋላ በደንብ ለመናገር መቻሉ ከዛም ደግሞ የሚናገራቸው ነገሮች እኛ የምናውቀው አንዳርጋቸው እንደሆነ ማየቴ በጣም ነው ያስደሰጠኝ። ያለበትን ሳይሆን ይህ ነው በጣም ጠንካራ ሰው መሆኑን ነው ያሳየኝ። ወይዘሮ የምሥራች የሚናገሩት ባለቤታቸውን ትናንት በቴሌቪዥን ያዩበትን ሁኔታ ነው። ከቪኦኤ ጋር ቃለ ምልልስ አድርገዋል። በአብይ ርዕስ ይመለሳሉ። የደቡብ ሱዳን የሰላም ሂደት እንዲቀጥል ተኩስ አቁሞ እንዲከበር ፕሬዚደንቷ ሳልቫ ኪር በዛሬው የሀገሪቱ ነጻነት ሶስተኛ ዓመት በዓል ላይ ጠየቁ። የመካከለኛው ምስራቅ ግጭት እየተባባሰ ነው የሚሉ ዜናዎች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከሶማሊያ ዜና እንጀምራለን። በዋና ከተማዋ በሞቃዲሾ ትናንት ማክሰኞ ማታ ጽንፈኛ እስላማዊ ቡድን አልሸባብ በቤተ መንግስቱ ላይ ያደረሰውን ጥቃት ተከትሎ የሀገሪቱ ጠቅላይ ሚኒስትር አብዲ ወሌ ሼክ አህመድ ሁለት ከፍተኛ የጸጥታ ባለስልጣናትን ከስራ ማባረራቸው ተገልጿል። የተባረሩት የፖሊስ አዛዡ ጄኔራል አብዲ ሐኪም ሳኢድና የብሔራዊ ጸጥታ ኃላፊው ጄኔራል በሽር ሞሐመድ ጃማ መሆናቸው ታውቋል። ጠቅላይ ሚኒስትሩ ሞሐመድ ሼክ ኢስማኤል የተባሉትን የፖሊስ አዛዥ፣ ሞሐመድ አብዱላሂ ሀሰን ደግሞ የጸጥታ ኃላፊ እንዲሆኑ ሾመዋቸዋል። በተጨማሪም የቀድሞ የብሔራዊ ጸጥታ ኃላፊ የነበሩትን ሀሊፋ አህመድ ኦሬ ግን ከሁለት ወራት በፊት በፈቃዳቸው ስራቸውን የለቀቁትን አብዱልካሪም ሁሴን ጉሌድን ተክተው አዲሱ የጸጥታ ሚኒስትር እንዲሆኑ እንደሾሟቸው ታውቋል። የአልሸባብ ተዋጊዎች ትናንትና ቤተመንግስቱ ደጃፍ ቦምብ አፈንድተው ሲያበቁ በኋላም ጥይት እየተኮሱ ወደ ውስጥ ሊገቡ በሞከሩበት ወቅት ፕሬዝደንቱ ሀሰን ሼክ መሀመድ ቤተ መንግስት ውስጥ እንዳልነበሩ ተገልጿል። የሀገሪቱ የማስታወቂያ ሚኒስትር እንዳሉት ጥቃቱን ያካሄዱት አራት የአልሸባብ ተዋጊዎች ነበሩ። ሶስቱ በጸጥታ ኃይሎች ተገለዋል ብለዋል። መኪናውን ይነዳ የነበረ አንድ ሰው ቆስሎ ተይዟል ሲሉም የማስታወቂያ ሚኒስትሩ አክለዋል። ደቡብ ሱዳን ዛሬ ነጻነቷን ያገኘችበትን ሦስተኛ ዓመት አክብራውላለች። ሁለቱ የሀገሪቱ ተፋላሚ ወገኖች ተኩስ አቁሙን እንዲያከብሩና የሰላም ንግግራቸውን እንዲቀጥሉ ጥሪ ቀርበዋል። ዋና ከተማይቱ ጁባ ውስጥ በተካሄደ ስነ ሥርዓት ላይ ፕሬዚደንቷ ሳልቫኪር ባሰሙት ንግግር ጥብንጃችሁን አስቀምጡና ቤታችሁ ግቡ በማለት ተማጽኖ አቅርበዋል። ለተቀናቃኛቸው ለቀድሞ ምክትል ፕሬዚደንት ሪያክ መሻርም ደግሞ ግጭቱን በንግግር እንፍታ በማለት ጥሪ አቅርበዋል። ሆኖም ፕሬዚደንቱ የሕዝቡና የሀገር ተቋማት ደህንነት ሳይረጋገጥ የዩጋንዳን ኃይሎች ከሀገራችን እንዲወጡ አልጠይቅም ሲሉ አስታውቀዋል። ማሻር የፕሬዚደንት ኪርን መንግስት እየረዱ ያሉት የዩጋንዳ ወታደሮች እንዲወጡ ሲወተውቱ ቆይተዋል። ሪያክ ማሻር ለንግግር ዝግጁ ነኝ ብለው ሆኖም ደቡብ ሱዳን በኪር አስተዳደር ስር ከአምባገነንነት፣ ከስርዓት አልበኝነት፣ ከሙስናና ከጎሰኝነት በስተቀር ምንም አላገኘችም ሲሉ አማረዋል። በመጽሄት ክፍለ ጊዜ የደቡብ ሱዳንን ሶስተኛ አመት የነፃነት በዓል የሚመለከት ዘገባ ይቀርባል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በመካከለኛው ምስራቅ የሚካሄደው ግጭት እየተባባሰ ሄዷል። የእስራኤልና የፍልስጤማውያን መሪዎች በሶስት እስራኤላውያንና በአንድ ፍልስጤማዊ ላይ የተፈጸሙትን ግድያዎች አውግዘዋል። ሆኖም ሁለቱም ወገኖች ለውጊያ የተሰናዱ ነው የሚመስለው። እስራኤል አርባ ሺህ የሚሆኑ ወታደሮች ከጋዛ ጋር በሚያዋስናት ድንበር ላይ የማፍስፈር እቅድ እንዳላት አስታውቃለች። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያቀናበረችውን ዘገባ አዳነች ፍሳዬ ታቀርባለች። የእስራኤል ባለስልጣኖች በየቀኑ ከጋዛ የሚከፈትብንን የሮኬት ጥቃት ለማቆም የአየርና የብስ ወታደራዊ ኃይል እንጠቀማለን ይላሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ לא נסבול ירי טילים על ערינו ועל יישובינו. We will not tolerate rockets on our cities and villages. በከተሞቻችን እና በመንደሮቻችን ሮኬቶች ሲተኮሱ ዝም ብለን አናየም። ስለሆነም በአሸባሪው ሐማስ እና ጋዛ ውስጥ ባሉት ሌሎች አሸባሪ ድርጅቶች ላይ ሰፊ የእስራኤል መከላከያ ኃይል እንቅስቃሴ እንዲያካሄድ ትእዛዝ አስተላልፌያለሁ። ይህን ያደረግኩትም ሐማስ ሁኔታዎችን ማባባስ በመምረጡ ነው። ፍልስጤማውያን በበኩላቸው እስራኤልን በወረራ ተግባሯ ቀጥላለች በማለት ይከሳሉ። የሐማስ ቃል አቀባይ ሳሚ አቡ ዙሃሪ ለመከላከል ዝግጁነት እንዳለ ገልጸዋል። በህዝባችን ላይ የሚፈጸመውን ወንጀል መከላከል እንቀጥላለን። ወራሪው ኃይል በህዝባችን ላይ በሚፈጽመው ወንጀል እንዳይቀጥል አስጠንቅቀናል። ወራሪውን ለመቋቋም ዝግጁ እንደሆንም አረጋግጠናል። በእስራኤልና በጋዛ ድንበር አካባቢ የሚኖሩት ፍልስጤማውያንና እስራኤላውያን በየበኩላቸው ግጭቱ ወደ ሙሉ ጦርነት ሊያመራ ይችላል የሚል ስጋት አላቸው። አብደል ናስር ሻራብ የተባለ ፍልስጤማዊ፣ አሁን በጦርነት ሁኔታ ላይ ስለምንገኝ፣ በተለይም በሮሞዳን ጾም ላይ ባለንበት ወቅት ኑሯችን ታውኳል ሲል ገልጾታል። በጋዛ ድንበር አጠገብ ያሉት እስራኤላውያን የቦንቡ ጥቃት ሲሰሙ ወደ ተዘጋጀላቸው የጥቃት መከላከያ ሰፈር ሮጦ ይገባሉ። ዛሬ ሌሊት ከፍልስጠማውያን ብዙ ሮኬቶች ስለተተኮሱ ዜጎቻችን ፈርተዋል ሲሉ አንድ እስራኤላዊ አስቸኳይ ጊዜ ኃላፊ ተናግረዋል። ዩናይትድ ስቴትስ የሮኬት ቶክሱን አውግዛ ሁኔታው እንዲረግብ ጥሪ አድርጋለች። ሆኖም በተለይም ሐማስን በአሸባሪነት በመፈረጇ ጋዛ ውስጥ ተደማጭነት የላትም። የዩናይትድ ስቴትስና የቻይና ከፍተኛ ባለስልጣናት ዛሬ ረቡዕ ቤጂንግ ላይ ዓመታዊ የሁለቱን ሀገሮች ጉባኤ በሁለቱ ወገኖች መካከል ትብብር እንዲኖር አጥብቀው በማስገንዘብ ጀምረውታል። በዘንድሮ ዓመታዊ የስትራቴጂና የኢኮኖሚ ጉዳይ ውይይት መክፈቻ ስነስርዓት ላይ የቻይናው ፕሬዚደንት ዢ ጂንፒንግ ባሰሙት ንግግር በዩናይትድ ስቴትስና በቻይና መካከል የሚደረግ ፍጥጫ ትርፉ ውድቀት ነው ብለዋል። የሁለቱ ወገኖች ትብብር ለራሳቸውም ሆነ ለዓለም ይበጃል ሲሉም ፕሬዚደንቱ አክለዋል። የዩናይትድ ስቴትስን ልዑካን በጉባኤው ላይ የመሩት የውጭ ጉዳይ ሚኒስትሩ ጆን ኬሪና የገንዘብ ሚኒስትሩ ጃክ ሊውም ይህንኑ ስሜት አስተጋብተዋል። ኬሪ ሲናገሩ ዩናይትድ ስቴትስ ቻይናን ለመቆጣጠር ፍላጎት የላትም፣ ይልቁንም ቻይና ሰላማዊ የተረጋጋችና የበለጸገች ብሎም ለክልላዊ መረጋጋት አስተዋጽኦ የምታደርግ ሀገር እንድትሆን ነው የምንፈልገው ብለዋል። እንዲህ ያሉት የእርቅ መንፈስ ያዘሉ አስተያየቶች በየዓመታዊ ጉባኤዎቻቸው ላይ የተለመዱ ሲሆን በዝግ በሚካሄዱ ንግግሮች ግን በሀገሮቹ ግንኙነቶች ላይ ፈተና የሚደቅኑ አሳሳቢ ጉዳዮች እንደሚነሱ የሚታወቅ ነገር ነው። የአፍጋኒስታኑ አጨቃጫቂ ፕሬዚደንታዊ ማጣሪያ ምርጫ ተፎካካሪዎች የማጭበርበር ተግባር ተፈጽሟል ተብሎ የቀረቡት አቤቱታዎችን የሚመረምረው ሂደት እንዲቀጥል እድል እንዲሰጡ ዩናይትድ ስቴትስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሁለቱንም እጩዎች ቴሌፎን ደውለው ጠይቀዋቸዋል። ሚስተር ኦባማ አብዱላ አብዱላንና አሽራፍ ጋኒን ሁከት ቢፈጠር ወይም ከሕገ መንግሥቱ ውጭ የሆነ ተግባር ቢፈጸም ዩናይትድ ስቴትስ በጦርነት ለተበጣጠቀችው አገር የምትሰጠውን እርዳታ እንድታቆም ያደርጋል ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአውሮፓውያኑ የዘመን አቆጣጠር ሰኔ አራት የተካሄደው ማጣሪያ ምርጫ ተጭበርብሯል ለሚሉት አቤቱታዎች መፍትሄ ለመፈለግ የሚደረገውን ጥረት ለመርዳት የፊታችን አርብ ወደ ካቡል እንደሚጓዙ ታውቋል። ይፋ በተደረጉ ቅድመ ውጤቶች መሰረት አብዱላን ጋኒ በአንድ ሚሊዮን ድምፅ እየመሩ ናቸው። ኢንዶኔዥያ ውስጥ በተካሄደውና ከባድ ፉክክር በተደረገበት ፕሬዚደንታዊ ምርጫ ሁለቱም ተወዳዳሪዎች እኔ አሸንፊያለሁ ማለታቸውን ተከትሎ ዛሬ ያቺ ሀገር ወደ ፖለቲካ ፍጥጫ ማምራቷ ተዘግቧል። ከሰማንያ ከመቶ በላዩ ድምፅ ተቆጥሮ ዛሬ ይፋ የተደረገው ቅድመ ውጤት የጃካርታው አገረገዢ ጆኮ ዊዶዶ የቀድሞውን ጄኔራል ፕራባዎ ሱብያንቶን በአምስት ከመቶ የድምፅ ብልጫ እየመሯቸው መሆናቸውን ይጠቁማል። ዊዶዶ ወዲያውኑ ጋዜጣዊ ጉባኤ ጠርተው አሸንፊ ያለው ማለታቸው ተሰምቷል። ተፎካካሪያቸው ሱቢያንቶ በበኩላቸው ወዲያውኑ የደጋፊዎቻቸው ስብሰባ ላይ ተገኝተው ሕዝቡ የደገፈው እኔን መሆኑን የዘመቻ ክፍሌ ባካሄደው ጥናት ተረድቸዋለሁ ሲሉ ተደምጠዋል። በመጨረሻ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ረቡ በቴክሳስ ክፍለ ሀገር ስለ አጨቃጫቂዎቹ የኢሚግሬሽን ፖሊሲዎች ጉዳይ ይነጋገራሉ። ቴክሳስ በሺዎች የተቆጠሩ ልጆች ከማዕከላዊ አሜሪካ ብቻቸውን ያለ ወላጆቻቸው በህገወጥ መንገድ እየጎረፉ የሚገኙባት የዩናይትድ ስቴትስ ክፍለ ሀገር መሆኗ ይታወቃል። ሚስተር ኦባማ ዳላስ ከተማ ውስጥ ከክፍለ ሀገሩ ባለስልጣናትና ከሃይማኖታዊ መሪዎች ጋር ወደዚሁ ክፍለ ሀገር ስለሚጎርፉት ልጆች እሳቸው ሰብአዊ ቀውስ ብለው ስለጠሩት ሁኔታ ሊወያዩ ነው ያቀዱት። ይሁን እንጂ ፕሬዚደንቱ 700 ኪሎ ሜትር ርቀት ላይ ወዳለውና አብዛኞቹ ከሆንዱራስ፣ ከጓቴማላና ከኤልሳልቫዶር የሆኑት ልጆች እየጎረፉ የኢሚግሬሽን ባለስልጣናትን እያጨናነቁ ወዳሉበት ከሜክሲኮ ወደሚያዋስነው ድንበር ለመጓዝ እቅድ እንደሌላቸው ታውቋል። አድማጮች፣ የሰአቱ ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11905 በ12800 125ና 12140 ኪሎ ኸርትዝ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 2 2006 ዓ ም ምሽት ፕሮግራም ነው። ከዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት እንድትቆዩ እንጋብዛችኋለን። አሁን የዕለቱ አብይ ርዕስ ኢትዮጵያ ውስጥ ፖሊስ ሌሎች ተጨማሪ ሰዎችን ትናንት መያዙ ተሰምተዋል። የታሰሩት እስከ ዛሬ ፍርድ ቤት አልቀረቡም። አንድነት ለዲሞክራሲና ለፍትህ ፓርቲ የታሰሩበት የአመራር አባላቱ ያለምንም ቅድመ ሁኔታ እንዲፈቱ አሳስበዋል። መለስካቸው አመሀ ዘገባ አለው። ትናንት ሐምሌ አንድ ቀን ሁለት ሺ ስድስት ዓ ም በፖሊስ ከተያዙት የአንድነት ለዴሞክራሲና ለፍትህ ፓርቲ የአመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሺበሺ ሌላ የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሺዋስ አሰፋ በተመሳሳይ ጊዜ በፖሊስ መያዛቸውን የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ ያረጋግጠዋል። አቶ የሸዋስ ይያዙና ቤታቸውም ለአራት ሰዓታት ሲፈተሽ አያሌ የደንብ ልብሳቸውን የለበሱና ሲቪል የለበሱ የጸጥታ ኃይሎች በስፍራው ተሰማርተው እንደነበረ የፓርቲው መሪ ገልጸዋል። አቶ የሸዋስ ወደ ማዕከላዊ ምርመራ ትናንት ከተወሰዱ በኋላ ስንቅ ከማቀበል በስተቀር ቤተሰቦቻቸው መሆኑ ሌላ ወዳጅ ዘመድ ወይም ጓደኛ ሊያነጋግራቸው እንዳልቻለ ታውቋል። አንድነት ለዲሞክራሲና ለፍትህ ፓርቲ ዛሬ በኢንተርኔት ባሰራጨው መግለጫ ላይ ትናንት የታሰሩት የአመራር አባላቱ አቶ ሀብታሙ አሰፋና አቶ ዳንኤል ሺበሺ ያለምንም ቅድመ ሁኔታ እንዲፈቱ አሳሰበ። ይህ ኢህአዴግ በምርጫ ዋዜማ የጀመረው እስር የ2007ን ምርጫ ጠቅሎ ለመውሰድ ያደረገው የመጀመሪያው እርምጃ ነው ብሎታል መግለጫው። ይሄ እስር እንደተለመደው የተቀነባበረ የስርዓቱ ድራማ ከመሆኑም በተጨማሪ የሁለት ሺህ ሰባቱን ሀገር አቀፍ ምርጫ በተለመደው ማሸማቀቅና ማወናበድ ለመውሰድ የተጀመረው የመጀመሪያ እርምጃ ነው ብለን እናምናለን ብለዋል። የአንድነት ለዴሞክራሲና ለፍትህ ፓርቲ ፕሬዚዳንት አቶ ግዛቸው ሽፈራው እና የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ በስልክ እንዳረጋገጡት ታሳሪዎቹ ዛሬ ፍርድ ቤት ይቀርባሉ ተብሎ ቢጠበቅም እንዳልቀረቡና ማንም ሰው ሊያነጋግራቸው እንዳልቻለ ተናግረዋል። በተለይም አንድነት የታሰሩ አባላቱን ጠበቃ እንዲያነጋግራቸው ቢሞክርም እንዳልተሳካለት ፕሬዚዳንቱ አውስተዋል። ትናንት የኢትዮጵያ ቴሌቪዥን ማታ በሁለት ሰዓት የዜና ወጃው ላይ እንደገለጸው የግንቦት ሰባት ጸሐፊ አቶ አንዳርጋቸው ጽጌ መያዛቸውንና በትናንቱ ዕለት ከእርሳቸው ጋር በተያያዘ መልኩ በፖሊስ ቁጥጥር ስር የዋሉ ሰዎች እንዳሉ ገልጿል። ይሁንና እነዚህ ትናንት የተያዙት የአንድነትና የሰማያዊ ፓርቲ አባላት የሆኑ ወይም ሌሎች ዜናው በግልጽ አላመለከተም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀን ለዘገባው እናመሰግናለን። መለስካቸው አቶ ሀብታሙ አሰፋ ብሎ የጠራቸው አቶ ሀብታሙ አያሌው ተብሎ እንዲታረም በትህትና እንጠይቃለን። በሌላ በኩል ደግሞ ትናንት በኢትዮጵያ ጸጥታ ኃይሎች ቁጥጥር ስር ከዋሉት መካከል የተቃዋሚው የአረና ትግራይ አመራር አባልና የመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አብርሃ ደስታ እንደሚገኙበትም አንዳንድ ጋዜጦችና ድረ ገጾች ጠቁመዋል። የአቶ አብርሃ ደስታን መታሰር ለማረጋገጥ ያደረግነው ሙከራ አልተሳካም። ተከታትለን እንዳገኘን እናቀርባለን። ይህ በዚህ እንዳለ የአቶ አንዳርጋቸው ጽጌ ባለቤት ወይዘሮ የምስራች ኃይለ ማርያም ባለቤታቸው ኢትዮጵያ ውስጥ ፍትህ ያገኛሉ ብለው እንደማያምኑ ለቪኦኤ ገልጸዋል። ወንድማቸው አቶ በዛብህ ጽጌም የወይዘሮ የምስራችን ሀሳብ አጠናክረው አንዳርጋቸው በቴሌቪዥን ሲናገር የተሰማው ከተፈጥሮ ጋር የማይጋጭ እንዲያውም የሚያጠናክረው ነው ብለዋል። ሰሎሞን አባተ ነው ሁለቱንም ያነጋገራቸው። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ እንግዲህ በኢትዮጵያ መንግስት እጅ ውስጥ ናቸው። የኢትዮጵያ መንግስትና የየመን መንግስት ከሳምንት በላይ ከዘለቀ ዝምታና እንዲያውም አረ እንዲያውም አላየናቸውም ከማለታቸው ወጥተው ያደረጉትንና የሆነውን ሁሉ ነግረውናል። እናም ትናንት የኢትዮጵያ ቴሌቪዥን የግንቦት ሰባት አሸባሪ ድርጅት አመራር በቁጥጥር ስር ዋለ ሲል ይዞ በወጣው ሰበር ዜና አቶ አንዳርጋቸው ጽጌን አሳይቷል፣ አስደምጧል። ስለ አቶ አንዳርጋቸው ጽጌ ለኢትዮጵያ ተላልፎ መሰጠት የተለያዩ ወገኖች የየራሳቸውን አስተያየት እየሰጡ ናቸው። አድራጎቱን የእንግሊዝ መንግስትን ጨምሮ ያወገዙ ብዙ ናቸው። ሂዩማን ራይትስ ዋች የሚባለውን ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅትና ሌሎችንም ጨምሮ ይገኙባቸዋል። ለመሆኑ ሁኔታውን የአቶ አንዳርጋቸው ባለቤት ወይዘሮ የምስራች ኃይለማርያም እንዴት ሰሙ? ማምሻውን አግኝቼ አነጋግሬያቸው ነበር። እኔ ያወቅኩት አርብ ለታ ነው የሆነው ሰኞ ሲሆን፣ እኔ አርብ ነው ያወቅኩት። በስራ ምክንያት ብዙ በየቦታ ስለሚሄድ ወንድሙ እዚህ ብዙ ነጽቄ አውቆ ነበር። ከዛ በፊት ግን አልነገረኝም እስከምመለስ ድረስ እና ያኔ ነው የተነገረኝ። ምን አደረጉ እንደሰሙ? እንደተነገረኝ ያው እንደ ሁሉም ስለየመን እኔ ምንም ማውቀው ነገር የለኝም ነበረ እና ደግሞ ሲነገረኝ አርብና ቅዳሜ የመኑ ምንም ስራ አይሰሩም ነበረ። ስለማይሰሩ ምንም ነገር ማድረግ አልቻልኩም። ዩኬ ኤምባሲ ለመደወልም ምንም ለማድረግ ስለዚህ ፎሪን ኦፊስ እዚህ ደውዬ የውጭ ጉዳይ መስሪያ ቤቱ ማለት ነው። የውጭ የውጭ ጉዳይ መስሪያ ቤት እዚህ ለንደን በሚገኘው የሚገኘው ደውዬ ጠየኩኝ፣ ጉዳዩ ምን ጋር እንደደረሰ። ያው እነሱ ያላቸውን ኢንፎርሜሽን ሰጡኝ። ከዛ በኋላ እስከ እሑድ መጠበቅ ነበረብን፣ ቢሮ ሲከፈት ማለት ነው። እና ያኔ ነው ሳና ላሉት የኤምበሲ ሰራተኞች ጋር ግንኙነት ፈጠርኩኝ። ከዛ ወዲህ ያው መከታተል ጀመርን እስከ ጁላይ ትርድ ድረስ ግድ ድረስ የየመን መንግስት ወይ እዚህ ያለ ወይ የለም አላሉንም ነበረ እና እንደዚህ ነበረ። እስከዛ ድረስ በየመን የምናተኩረ የነበረው እስከዛን ጊዜ ድረስ ባለው ከ23 እስከ 28 ባሉት ቀናት ውስጥ የእንግሊዝ መንግስት ምን ያደርግ ነበር? የእንግሊዝ መንግስት እነሱ በነገሩኝ ሪፖርት መሰረት ያው ኦል ኦፊሻሎችን እና ቻናሎችን ያላቸውን ቻናል በሙሉ ኤክስፕሎር እያደረጉ ነበረ። ችግሩ ምንድን ነበረ? የየመን መንግስት እኔ ጋ አለ ወይ የለም እስከሚል ድረስ ወይ ወደ ሌላ ቦታ መሄድ አልቻለም። እሱ ነበረ ትልቁ ችግር እና እነሱ በፍጹም ምንም ነገር አልተናገሩም። እና ያን ነው ትልቁ ችግር የፈጠረብን እና እነሱ የአምባ ፎሬን ኦፊስ ሄዱ ሌሎቹ ቻናል ተጠቅመናል፣ ና ያሉን እንግዲህ አምባሳደሩን ራሱ ነው ደብዳቤ ለፕራይም ሚኒስተሩ ለዛ ለየመን ላለው ፕራይም ሚኒስተር የሰጠው። ግን ምንም አይነት መልስ አልሰጡንም ነበረ። የማን አምባሳደር? የእንግሊዝ አምባሳደር ማለት ነው ሰና ያለው ሰና ያሉት ማለት ናቸው ለእናንተ። እሺ ለእናንተ ሲነግሯችሁ ወይዘሮ የምስራች ምን ብለው ነገሯችሁ? መሰጠታቸው በስልክ ነው የተነገረን። ምንድን ነው ያሉን? ነው የስብሰባን ከጨረሱ ወደ ከአምባሳደሩ ጋር ኢንዲኬተርስ አሉ ነው ያሉት። ይህን ቃል ነው የተጠቀሙት። የሚጠቁሙ ነገሮች የሚጠቁሙ ነገሮች አሉ ወደ ኢትዮጵያ እንደተላከ ብለው ተናግሯል አምባሳደሩ አሉ። እሱ የመጀመሪያ መልስ እንትን ነበረ። ከዛ በኋላ መልሰው ደወሉና አንድ ሰዓት በኋላ ነው መሰለኝ፣ አሁን በኢሜል መልስ አግኝተናል ወደ ኢትዮጵያ የዕለት ሁለት ተልኳል የሚል ነው ይህንን ወዲያውኑ ለእናንተ የነገሯችሁ፣ ከአምባሳደሩ ጋር ካደረጉት ስብሰባ በኋላ ማለት ነው። ወዲያውኑ የነገሩ ኢትዮጵያ የኢትዮጵያ መንግስት ባለቤታቸውን አቶ አንዳርጋቸውን ወንጀለኛና ሽብርተኛ እያለ መጥራቱን ወይዘሮ የምስራች ፈጽሞ አይቀበሉትም። ለምን ለምንድነው እንደዛ ብለው፣ ማንኛውም ዴሞክራቲክ ኦፖዚሽን የሆነው በሙሉ እንደዛ ነው ሌብል የሚያደርጉት። ስለዚህ የእነሱ ማች አቶ አንዳርጋቸው ፍርድ ቤት እንዲቀርቡ ፍላጎት አለው? ትርሶ የለኝም። ምክንያቱ በፍርድ ቤት አላምን። ቢቀርቡ፣ በኢትዮጵያ ፍርድ ቤት ማለት ነው። ገባኝ። አላምንም። ቢቀርቡስ ምንድን ነው የሚሉት? የኢትዮጵያ መንግስት ቢያቀርባቸው፣ አሁን ከዚህ በፊት በሌሉበት ፈርዶባቸዋል። አሁን እኮ እኛ ምን ምንም ምርጫ የለንም፣ ምክንያቱም በነሱ ቁጥጥር ስር እስካለ ድረስ እነሱ የሚያደርጉትን ነገር ምንም መቆጣጠር አንችልም። ግን የእኔ ፍላጎት ቢሆን አይቀርብም በአጠቃላይ ፍርድ ቤት እንዲቀርቡ ፍላጎት አለት? የትም ቢሆን የትም ቢሆን መመለስ በደንብ ይችላል፣ ለሚያደርገው ነገር ምክንያቱም ምንም አላጠፋም። ግን ኖ ፌር ትራይል እስከሆነ ድረስ ው መመለስ በቀላሉ ይችላል። አሁን እሳቸው ፍርድ ቤት ቢቆሙ እርስዎ ጠበቃ የመግዛት ሀሳብ አለት? ኢትዮጵያ ውስጥ ግዴታ ነው። ወይዘሮ የምስራች የትናንትናውን የኢትዮጵያ ቴሌቪዥን ዜና እንዴት አዩት? አይቼዋለሁ። ምን ተሰማውት ሲያዩት? መጀመሪያ ላይ ለማየት በጣም አቅቶኝ ነበረ። ልክ የሱ እንትን ሲመጣ ወዲያው ነው ያጠፋሁት። በኋላ ግን አንዳንድ ኤጀንሲዎች እንትን እንድተረጉምላቸው ስለጠየቁኝ የግድ ማየት ነበረብኝ። ያኔ ሳየው ከእንደዛ አይነት ችግር በኋላ እንደዛ ሆኖ በደንብ ለመናገር መቻሉ ከዛም ደግሞ የሚናገራቸው ነገሮች እኛ የምናውቀው አንዳርጋቸው እንደሆነ ማየቴ በጣም ነው ያስደሰተኝ። ያለበትን ሳይሆን ይህን በጣም ጠንካራ ሰው መሆኑን ነው ያሳየኝ። በጣም በጣም በጣም ጠንካራ ሰው እንደሆነ ነው ያሳየኝ። ለእኔ በልቤ ቂም የለም ወይም የበቀል ስሜት የለም የሚል ትርጉም ያለው መልእክት በእንግሊዝኛ ተናግረዋል አቶ አንዳርጋቸው። ይህ አባባላቸው ቀደም ሲል ከያዙት አቋም ጋር የማይጋጭና እንዲያውም የሚያጠናክረው ነው ብለዋል ወይዘሮ የምስራች ላለፉት አስራ አንድ አመታት በትዳር የቆዩት ወይዘሮ የምስራችና አቶ አንዳርጋቸው ሶስት ልጆች በጋራ ያሏቸው መሆኑን የተናገሩት ወይዘሮ የምስራች ባለቤታቸውን በጥሩ የቤተሰብ ሰውነት ጠርተዋቸዋል ከልጅነታችን ጀምሮ የትግል አጋርም ወንድሙም ነኝ ያሉት አቶ ብዙነህ ጽጌም ወንድማቸውን በጥንካሬ አድንቀው የትናንቱ ንግግራቸውም ይህንኑ ያረጋግጠላቸ ቸው መሆኑን ተናግረዋል። ንግግሮቹ በምን ሁኔታ የወጡ ለምን የወጡና እንዴት የተቀነጨቡ እንደሆኑ ግን ጥርጣሬ እንዳላቸውም አክለው ተናግረዋል። አቶ ብዙ ነው። ከወይዘሮ የምስራች ኃይለማርያም እና ከአቶ በዛብህ ጽጌ ጋር ያደረግነው ቃለ ምልልስ ዌብሳይታችን ላይ ሰፍሯል። የውይይቶቹን ክፍሎች በሌሎች ዝግጅቶች ይዘንላችሁ እንመልሳለን። ይህ በእንዲህ እንዳለ የእንግሊዝ መንግስት አሁን ምን እያደረገ እንደሆነ ለመጠየቅ እና የሚያውቁትም ተጨማሪ መረጃ እንዳለ ለመጠየቅ ወደ እንግሊዝ የውጭ ጉዳይ ሚኒስቴር ደውዬ ቃል አቀባዩን አነጋግሬ ነበር። በኢሜይል ባሳወቅን መሰረት የመን መንግስት ዓለም አቀፍ መሪዎችን ጥሷል ብሎ አቶ አንዳርጋቸውን ለኢትዮጵያ መስጠቱን እንግሊዝ እንደምታወግዝ አመልክቷል። ኢትዮጵያም ፍትሐዊ ፍትህ የተሞላበት የፍርድ ሂደት በአቶ አንዳርጋቸው እንደሚቀርብ እንግሊዝ እንደምታምን ተናግሮ ቀደም ሲል በሌሉበት ያሳለፈባቸውን የሞት ፍርድ ተፈጻሚ እንደማያደርግም ያለውን እምነት ገልጿል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ከዋሽንግተን። ከአሜሪካ ድምጽ ራዲዮ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ አድምጠናል። አሁን የትንታኔው መጽሔት ይቀጥላል። የፖለቲካ ክፍፍልና ብጥብጥ የበታተካት ደቡብ ሱዳን ሰባት ወራት በዘለቀው አንጃ የለየ ውጊያ ሳቢያ ነጻ አገር የሆነችበትን ሶስተኛ ዓመት መታሰቢያ ደብዘዝ ባለ ስሜት በማክበር ላይ ናት። ካለፈው ታህሳስ አንስቶ በተካሄደው በዚህ ውጊያ ከአስር ሺህ በላይ ሰዎች ሲገደሉ ከአንድ ነጥብ አምስት ሚሊዮን በላይ ደቡብ ሱዳናውያን ከቀያቸው ተፈናቅለዋል። ባለፈው ወር ሁለቱ ተቀናቃኝ ወገኖች መንግስቱና፣ አማጺው ቡድን የጋራ መንግስት ለማቋቋም ቢስማሙም በአመቱ ውስጥ የአሁኑ ሶስተኛ ተመሳሳይ ጋራ መሆኑ ይታወቃል። በቅርቡ በተለያዩ የደቡብ ሱዳን አካባቢዎች የተዘዋወረው ቤኖ ማሽለር ባጠናቀረው ዘገባ እንዳመለከተው እርስ በርስ የሚናቆሩ የፖለቲካ መሪዎቻቸው ሳቢያ ነው እንጂ ብዙዎች አሁንም በሀገራቸው ተስፋ አልቆረጡም። አሉላ ከበደ ያቀርበዋል። በየቦታው ወዳድቆ የነበረው የሰዎች አስከሬን ቅሪት የሆነው ሽታ አሁንም በዚያ የሚያልፍ ማንም ከሚቋቋመው በላይ ነው። ወለሉ አሁንም ሟቾች ለብሷቸው በነበሩ ልብሶች እንደ ተሸፈነ ነው። እለቱ ማክሰኞ ሚያዝያ 7 2006 ዓ ም ነው። አማጽያኑ ሚሊሻዎች በሰሜናዊቱ የዩኒቲ ክፍለ ግዛት ዋና ከተማና የነዳጅ ዘይት ገበያ ማዕከል በሆነችው በንቱዊ የሚገኝ አንድ መስጊድ ደርምሰው በመግባት በመቶዎች የሚቆጠሩ ምዕመናንን የፈጁት። ሟቾች በጅምላ ጉድጓድ ከተቀበሩ በኋላ በንቲው ዛሬ ተመልሳ ከመንግስት ኃይሎች እጅ ገብታለች። ይሁን እንጂ ሁኔታው አሁንም ውጥረት አልተለየውም። በበንቲው የሚገኙ የመንግሥት መስሪያ ቤቶችና የረድኤት ድርጅቶች የነበሩባቸው በርካታ ሕንፃዎች ተዘርፈዋል። የቀይ መስቀል መስሪያ ቤት የነበረበት ሕንፃ ላይ የሚገኘው ቢሮ ወለል በወረቀት ቅድዳጅና በመስታወት ስብርባሪ ተሸፍኗል። የአካባቢው ነዋሪዎች ቀያቸውን ጥሎ ተሰደዋል። ከአደጋ ተጠብቆ በአካባቢው መዘዋወር የሚቻለው በተባበሩት መንግስታት የሰላም አስከባሪ ኃይል ታጅቦ ብቻ ነው። አንድ መለስተኛ የእቃ መጫኛ ተሽከርካሪ ከአንድ የነዳጅ ማደያ አጠገብ ደርሶ ቆመ። ከበላዩ ከባድ መሳሪያ የተሸከሙ በርካታ የልጅ ወታደሮች ተሳፍረዋል። ዕድሜው ከአስራ ሁለት ዓመት የማያልፍ የሚመስለው ፊቱ ደርፎጭ ያለ ታዳጊ አረንጓዴው የደንብ ልብሱ ለአጭር ቁመቱ በእጅጉ የበዛበት ይመስላል። እርሱን ጨምሮ አብረውት ከተሽከርካሪው የተሳፈሩት ታዳጊ ልጆች መነጋገር አይፈልጉም። ባለፈው ታህሳስ ወር በተቀሰቀሰው ብጥብጥ አዲሲቱን አገር በራሷ ላይ ማዝመት የመረጡት የሚያገሪቱ መሪዎች እንዲሁ የቀድሞ የአገሪቱ ምክትል ፕሬዝዳንት ሪክ ማቻየር በመንግስት ግልበጣ የስልጣን መንበር ለመቆናጠጥ አውጠንጥነዋል በሚሉ የወነጀሏቸው ፕሬዝዳንት ላይ ጠምንጃ አነሱ። ከዚያች ዕለት አንስቶም ሁለቱ ዋና ዋና ጎሳዎች ፕሬዚዳንት ሳልቫኪርን የሚደግፈው ዲንካና፣ የተቃዋሚው መሪ ሪክ ማቻየር የወጡበት የንዌር ጎሳ በየፊናቸው አንጃ ለይተው እርስ በርሱን ውጊያ አጧጥፈው ቀጠሉ። የሽግግር መንግስት እንዲቋቋም የተያዘው ያልተቋረጠ ድርድር ቢቀጥልም የሚበዛው የአገሪቱ ክፍል አንጃ በለየው ብጥብጥ የበረታ ረሃብና ልዩ ልዩ በሽታዎች ክፉኛ ተይዟል። በተመሰቃቀለው የኑሮ ይዞታዊ የተዳከመው ህዝብ በቁጣ የተዋጠ መሆኑ በግልጽ ቢስተዋልም አዲስ አገር የመገንባት ህልሙን አንድ ቀን እውን የማድረግ ተስፋውን ግን ጨርሶ አልተነጠቀም። ሮዳ ኒያኩን ማቶክ የተባበሩት መንግስታት ድርጅት ኃይል ከሰፈረበት ቅጥር ግቢ ከተጣለ ሙቀት ከነገሰበት ድንኳን ውስጥ ቆማለች። በብዙ አስር ሺዎች የሚቆጠሩ ሮዳ ማቶክን የመሰሉ ተፈናቃዮች ካለፈው ጥር ወር አንስቶ ቅጥር ግቢውን መጠለያቸው አድርገዋል። የምግብ እደላ ጥበቃ ከፊት ለፊቷ እንደተሰለፉት ሌሎች ሁሉ ለዕለቱ የሚሰጣትን ራሽን ለመቀበል በመጠባበቅ ላይ ነች። መድረሻው ያልታወቀ እጅ ጠባቂ ኑሮ ለመግፋት የተገደደችው ሮዳ ካጠለቀችው ካናቴራ ጀርባ የሰፈረው ጽሑፍ ደቡብ ሱዳንን እወዳታለሁ ይላል። አሁን የምትፈልገው ብቸኛ ነገር ሰላም መሆኑን ነው የምትናገረው። ሮዳ ከእርሷ ቀጥሎ የ24 ዓመቱ ሳሙኤል ማቱት ፖፕ ተሰልፏል። አሁንም በደቡብ ሱዳን እኮራለሁ። ፈጽሞ ወደ ሌላ አገር አልኮበልልም። እዚህ ኡጋንዳን በምታዋስ ነው ደቡባዊቱ የኒሙሌ ከተማ የሚስተዋለው ሁኔታ ተስፋ የጎላበት ነው። ገና በግጭቱ መጀመሪያ ገለልተኛ መሆኗን ይፋ ያደረገችው አረንጓዴይቱ ግዛት እስካሁን ሰላማዊ ሆና ቆይታለች። የኑዌርም ሆነ የዲንካ ጎሳ አባላት በአካባቢው አንዳቸው ከሌላቸው አብላጫ ቁጥር የላቸውም። ጆሴፍ እባላለሁ ሲል የመጀመሪያ ስሙን ብቻ መናገር የመረጠውና ከዛፍ ጥላ ስር ተጠልሎ ከጓደኞቹ ጋር ካርድ የሚጫወተው ወጣት እርሱ ያለበት ማህበረሰብ መልካም ምሳሌ ሊከተሉት የሚገባ መሆኑን ይናገራል። እንግዳ ተቀባዮች ነን። ይህን መሰሉ የአኗኗር ዘይቤ በሌሎች ዘንድም ቢስፋፋ ለሁሉም የምትበጅ ደቡብ ሱዳን ትኖረናለች። ጎጠኝነትን የመራቅ ዝንባሌ በወጣቱ ትውልድ ዘንድ እያደር እየጨመረ የመጣ ይመስላል። ከ11 ሚሊዮኑ ደቡብ ሱዳን ሕዝብ ገሚስ ያህሉ ዕድሜያቸው ከ24 ዓመት በታች የሆነ ወጣቶች ናቸው። ከነኚህም የሚበዙት ደቡብ ሱዳን ነጻ አገር ከመሆኗ አስቀድሞ በዚያች አገር ያልኖሩ ናቸው። የሚበልጡትም ከወላጆቻቸው የተሻለ የትምህርት ዕድል ያገኙና በገዛ ሕይወታቸውም ሆነ በአገራቸው ሁኔታ ተስፋ የሰነቁ ናቸው። ቁጥራቸው የበዛ ወጣቶች በከተሞች የዲንካ አሊያም የኑዌር ጎሳ አባላት ምልክቶችን ውድቅ ያደርጋሉ፣ አይቀበሉም። የአስራ ስድስት ዓመቱ ዊልያም ቦል ጋትኮት በቤንትዊ ነዋሪ የሆነ የኑዌር ጎሳ ተወላጅ ነው። በተዋሃደች አገር የጎሳ ምልክት መነቀስ አሊያም ማድረግ ጊዜ ያለፈበት ምግባር መሆኑን ነው ለአባቱ የገለጸው። ዛሬ እነኚህ ነገሮች በሙሉ የቀሩ ናቸው። ይሄ ዘመናዊ ዓለም ነው። ብዙ ሰዎች ስለ ጎሳ ጉዳዮች መናገር ይተዋሉ ብዬ አምናለሁ። ፀሐይ በፈነጠቀችባት ዋና ከተማይቱ ጁባ ፖል አልማስ በሞተር ብስክሌት የታክሲ አገልግሎት ለመስጠት ደንበኞቹን በመጠባበቅ ላይ ይገኛል። ለአስር ዓመታት ከደቡብ ሱዳን ጋር በተዋጋችው ሱዳን ዋና ከተማ ካርቱም ነው ተወልዶ ያደገው። ተመልከት አሁን በደቡብ ሱዳን ህግ የለም። ይህን ለመለወጥ ተስፋ አለኝ። እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም የዛሬ ሶስት ዓመት ነጻ በወጣች አገሩ ሕግ እንዲሰፍን የተመኘው ፖል ገንዘብ አጠራቅሞ ተምሮ አንድ ቀን የሕግ ጠበቃ የመሆን ሕልም አለው። አንድ ቀን እውን ሊሆኑ ያች አገር ከሰነቀቻቸው አያሌ ሺህ ተስፋዎች አንዱ ነው። የሶማሊያው አማጺ ቡድን አልሻባብ ትናንት ሞቃዲሾ ሶማሊያ የሚገኘውን የፕሬዚደንቱ ቤተ መንግሥት አጥቅቷል። ጥቃቱ በዚህ ዓመት ብቻ ሁለተኛ ሲሆን ፕሬዚደንቱ ላይ ምንም ጉዳት ባይደርስም የሀገሪቱ ጸጥታ ኃይሎችና ጥቃት ፈጻሚዎቹ ነውጠኞች ሰለባ ሆነዋል። የሶማሊያ ፕሬዚደንትም አንዳንድ ሹምሽር በማድረግ ጥቃቱ እንዳይደገም ነው የተባለ እርምጃ ወስደዋል። ትዝታ በላቸው በሞቃዲሾ ከተማ ሄሪቴጅ ኢንስቲትዩት ፎር ፖሊሲ የተባለ ተቋም ዳይሬክተር አነጋግራ ተከታዩን አጠናቅራለች። ትላንት ማምሻው ላይ ሶማሊያውያን ለሮመዳን ጾም ፍቺ ሲዘጋጁ ነው ከባድ ፍንዳታና ተኩስ ቪላ ሶማሊያ በመባል ከሚታወቀው ፕሬዝደንታዊ ቤተ መንግስት አቅጣጫ የተሰማው። የሶማሊያ የፖሊሲ ጥናት ተቋም ሄሪቴጅ ኢንስቲትዩት ዳይሬክተር አብዲያ የንቴ የአልሸባብ ነውጠኞች በተለያዩ መግቢያዎች በፕሬዝደንቱ መኖሪያ ላይ ጥቃት እንደከፈቱና የአገሪቱ ጸጥታ ኃይሎችም እንደተከላከሉ ገልጸውልናል። ለአንድ ግማሽ ሰዓት ተኩስ ተካሂዷል። የመጡበትን የአጥፍቶ ጠፊ ተሽከርካሪም አፈንድተዋል። በመንግስት ገለጻ መሰረት አጥቂዎቹ በሙሉ ተገለዋል። አራት ወይም አምስት ቢሆኑ ነው። ከሶማሌ መንግስት በኩልም በርከት ያሉ ጸጥታ ጠባቂዎች ሞተዋል። ነገር ግን በጥቃቱ የከፍተኛ ባለሥልጣን ሕይወት አልጠፋም። ሆኖም ብዙዎቹ መረጃዎች ተጠናቅረው አልተጠናቀቁም። ጥቃቱን ተከትሎ ጠቅላይ ሚኒስትር አብድል ሼክ አህመድ ሁለት ቁልፍ የጸጥታ ኃላፊዎችን ከስልጣን አንስተዋል ን በሀገሪቱ በእጅጉ ይጠበቃል ተብሎ በሚነገርለት የፕሬዝደንቱ ቤተ መንግሥት ላይ በሦስት ወር ውስጥ ሁለተኛ ጥቃት ስለተጣለ የፖሊስ ኮሚሽን እና የሀገሪቱ የደህንነት ጥበቃ ኃላፊ ከስራቸው ተባረዋል። ክፍት ሆኖ የቆየው የብሔራዊ ደህንነት ሚኒስቴር መስሪያ ቤትም አዲስ መሪ ተሰይሞለታል። ባለስልጣናቱ ከስራ የተባረሩት የአገሪቱን ጸጥታ በማስጠበቅ ብቃት ማነስ በተለይም ከአሁን ቀደም የተሰነዘሩ የአሸባሪ ጥቃቶችን በብቃት መርምሮ እልባት ባለማግኘታቸው መሆኑን የሄሪቴጅ ፖሊሲ ተቋም ዳይሬክተር አብዲ አየንቴ ገልጸውልናል። ዛሬ ከስራቸው የተባረሩት የፖሊስ ኃላፊ ጀነራል አብዱ ሐኪም ሰይድና የብሔራዊ ደህንነት ኃላፊ ጀነራል ባሻር መሐመድ ጃማ ናቸው። ጠቅላይ ሚኒስትሩ ሞሐመድ ሼክ ኢስማኤል አዲሱ የፖሊስ ኃላፊ፣ ሞሐመድ አብዱላሂ ሐሰን ደግሞ የአገሪቱ ደህንነት ጥበቃ ኃላፊ አድርገው ሾመዋል። ከሁለት ወራት በፊት በራሳቸው ስልጣን የለቀቁትን ካሊፍ አህመድ ኤርጌን በመተካት አብዱ ከሪም ሐሰን ጉሌድ የህዝብ ደህንነት ጥበቃ ሚኒስቴር መስሪያ ቤት ሚኒስትር እንዲሆኑ ሾመዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት እና በሀያ አምስት ሜትር ባንድ አጭር ሞገድ ከምናቀርብላችሁ ዝግጅት በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን በኢንተርኔት ደብሊው ደብሊው ዳት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆርን ሞቢይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሻኑ ሚሻ ዱቢንስኪ፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁም ቆንጅታ የና እኔም ሰሎሞን አባተ እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እየጋበዝን ወደ ተከታዩ ዝግጅት እናልፋለን። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ነው። አሁን ለሃያኛው የዓለም ዋንጫ ዘገባና ትንታኔ ወደ ሰሎሞን ክፍሌ ትላንት በዓለም እግር ኳስ ዋንጫ ግማሽ ፍጻሜ ውድድር ላይ በጀርመን ሰባት ለአንድ ተሸንፎ የወጣው የአስተናጋጅ ብራዚል ብሔራዊ ቡድን አሰልጣኝ የሉዊ ፌሊፔ ሶላሪን አስተያየት ላስቀድም። ምን ነበር ያሉት? አሁን ለብራዚል ሕዝብ የማስተላልፈው መልእክት ባሳየነው ደካማ አጫዋወት ይቅርታ እንዲያደርግልን ነው ነበር ያሉት። እንደምን አምሽታችኋል የተከበራችሁ አድማጮቼ፣ ጀርመኖች በአንድ የዓለም እግር ኳስ ዋንጫ ግማሽ ፍጻሜ ውድድር ላይ በጠቅላላው ያገቡት ሰባት ጎል በታሪክ የመጀመሪያው ሆኖ ተመዝግቧል። አሁንም በታሪክ በዓለም እግር ኳስ ዋንጫ ውድድር ታሪክ ማለቴ ነው፣ ብራዚል በዚያን ያህል ጎል ብዛት ስትሸነፍ ከሰማንያ ዓመታት በኋላ ትናንት ለመጀመሪያ ጊዜ ነው። ቤሎ ሆሪዞንቴ የከተማ ስታዲዮ ሚኔራው ስታዲየም የተገኘው ሕዝብ ብቻ ሳይሆን በመላው ዓለም የሚገኝ የብራዚል ቡድን ደጋፊ ክፉኛ ደነገጠ ሲላቀስም በቴሌቪዥን መስኮቶች ታየ። ምን ያርገው ብራዚልን የሚያህል የዓለምን ዋንጫ ዘንድሮ ለስድስተኛ ጊዜ በማንሳት ክብረ ወሰን ለማጻፍ የተዘጋጀ ኃያል ቡድን ላይ በሰላሳ ደቂቃዎች ውስጥ አምስት ጎሎች ሲገቡበትና መቀለጃ ሆኖ ሲወጣ ሲያይ ምን ያርገው? ይላቀስ እንጂ ፍቅሩ ኪዳኔም የያዘ መግለጫ አላቸው። ክቡራትና ክቡራን የብራዚል ቡድን ደጋፊዎች በመጀመሪያ ነገር የሀዘናችሁ ተካፋይ መሆኔን ገልጻለሁ። የብራዚልና ክሮዋሽያን ግጥሚያ በሳው ፓውሎ ከተመለከትኩ በኋላ ባስተላለፍኩት ትችት የብራዚል ቡድን ሁኔታ በጣም የሚያጠራጥር መሆኑን ተናግሬ ነበር። ደካማ ቡድን በመሆኑ የተነሳ በጸሎት ብቻ ከሜክሲኮ ጋር ባዶ ለባዶ፣ ከቺሌ ጋር በፍጹም ቅጣት ምት አለፈ። ጀርመኖች ቀልድ ስለማያውቁ ማርሴላሳቸውን በአራተኛ ማርሽ ለቀቁት። ኳስ ጨዋታ እንደ ቦክስ ግጥሚያ ኖካውት ቢኖር ኖሮ ብራዚል ጨዋታው እንዲቆምለት ያሻ ነበር። ጀርመን አምስት ግብ አግብቶ እረፍት ሲወጣ በሁለተኛው ግማሽ ጊዜ ያለቀላት ግብ ካላገኘ በቀር ሙከራ እንደማያደርግ እና የብራዚልን ሕዝብ የባሰ እንደማያሳፍር ግልጽ ነበር። በዚህም የተነሳ ጀርመኖች ከአራተኛ ወደ ሁለተኛ ማርሽ በመቀየር ጨዋታውን አቀዘቀዙት። ስታዲዮም ውስጥ ያለቅሱ የነበሩት ሁሉ መተንፈስ ጀመሩ። ይህም ሆኖ ሁለት ግብ ተጨመረ። ብራዚል ሰባት ለአንድ ከተሸነፈ በኋላ ተጫዋቾቹ ይጸልዩ የነበረው ከዚህ የባሰ ውርደት ውስጥ ያላገባቸውን እግዚአብሔርን ለማመስገን ነው እንጂ ሞሀይ ጠጅ ቤት እንደሚወራው ቅሬታቸውን ለመግለጽ አልነበረም። እግዚአብሔር የሁሉም ቡድኖች አሰልጣኝ ስለሆነ የትኛውን ቡድን ቢያሸንፍ ግድ የለውም። አቶ ፍቅሩ ኪዳኔን አመሰግናለሁ። ጨዋታውን ከተከታተሉ መካከል የሁለት ሰዎችን አስተያየት ይዣለሁ። ናይጀሪያዊ መሆኑን የገለጸውን ላስቀድም። ጨዋታው በጣም አስደንጋጭ ነበር። በመጀመሪያ ደረጃ እኮ ዋንጫውን ይወስዳሉ ከተባሉት ቲሞች አንዱ ብራዚል ነበር። እርግጥ ሌላው ጀርመን ነው። ያም ሆኖ ግን ብራዚል ሰባት ለአንድ ትሸነፋለች ብሎ የገመተ አልነበረም ነበር ያለው። ከብራዚል ነኝ ያለው ካንጂዶ ኔቶ በበኩሉ እንዲህ ብሏል። ብራዚል አሳፋሪ ነበር። ባዶ ጨዋታ ነው የታዘብነው። አንዳንድ የመሸነፍ ምኮሎ ወደፊት ድክመትን አርሞ ለመግባት ይረዳል። ስለዚህ ብራዚል ለሚቀጥለው የዓለም ዋንጫ ማጣሪያውን አልፋ ከደረሰች የምናያት ይሆናል ነበር ያለው በፖርቱጋል ቋንቋ። ጀርመኖች ካገቧቸው ሰባቱ ጎሎች ሁለቱ የተገኙት በቶኒ ክሩስ አማካኝነት ነው። ሚሮስላቭ ክሎዝ አንድ አግብቶ በዓለም እግር ኳስ ዋንጫ ውድድር ወቅት አስራ ስድስት በማግባት መሪነቱን ይዟል። ሌላው ሁለቱንም ጎሎች በሁለተኛው አጋማሽ ያገባው የጀርመኑ አጥቂ አንድሬ ሹለል ነው። ቶማስ ሙለርና ሳሚ ኬዲራም አንዳንድ አላቸው። ብራዚል ትናንት የተጫወተችው ያለ ተከላካይ አምበሏ ቲያጎ ሲልቫና ኮከብ አጥቂዋ ኔይማር ነበር ሲልቫ ባጠራቀማቸው ሁለት ቢጫ ካርዶች አንድ ጨዋታ በመቀጣቱና ኔይማር ከኮሎምቢያ ጋር ሲጫወቱ በደረሰበት ጉዳት መሆኑ ይታወቃል። ጀርመን ከዛሬዎቹ ተጋጣሚዎች አርጀንቲናና ኔዘርላንድስ አሸናፊ ጋር ለዋንጫ እሁድ ትገጥማለች። ሁለቱ ተሸናፊዎች ማለትም ብራዚልና የዛሬው ተሸናፊ ቅዳሜ ለደረጃ ከማጠቃለሌ በፊት አድማጮቼ፣ ብዙ በጣም ብዙ የእግር ኳስ ስፖርት አፍቃሪ ትላንት ብራዚል ከጀርመን ጋር ስትጋጠም ምናልባት እንደ አውሮፓ ውያን አቆጣጠር በ1962 ዓ.ም የደረሰው አይነት ሁኔታ ሊፈጠር ይችላል የሚል ግምት ነበር። በዚያን ዓመት ዝነኛው የብራዚል ተጫዋች ፔሌ በሁለተኛው ግጥሚያ ላይ ጉዳት ደርሶበት በመውጣቱ በቀሪዎቹ ጨዋታዎች ሳይሳተፍ ቀርቷል። ሆኖም ብራዚል ቼኮስሎቫኪያን ሶስት ለአንድ አሸነፈችና ዋንጫውን ወሰደች። ትላንትም ተወዳጁ ኔይማር በጎድን አጥንት ስብራት ከውድድሩ ቢወጣም ብራዚል በመጨረሻ ዋንጫውን ታነሳለች የሚል ግምት ነበር፣ አልሆነም። ሌላው ደግሞ ብራዚል የዓለም ዋንጫን በ1950 ለመጀመሪያ ጊዜ ስታስተናግድ በዩራጓይ ሁለት ለአንድ መሸነፏ ይታወሳል። ከአንድ ሰዓት ተኩል በኋላ የኔዘርላንድስና አርጀንቲና ቲሞች ይጋጠማሉ። መልካም ጊዜ እመኛለሁ። በዚሁ ልሰናበት። ነገ በተመሳሳይ መስኮት ብቅ እላለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የረቡዕ ምሽት ፕሮግራማችን ይቀጥላል። ተከታዩ ኢትዮጵያውያን በአሜሪካ ለሰላሳ አንደኛ ጊዜ ከተካሄደው ከዘንድሮው በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ዓመታዊ በዓል ጋር የከረመው አዲሱ አበበ ለዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ከዚያው ያገኘውን ሊያሰማን ነው። ከኳስ ወሬ እስኪ ጥቂት ወጣ ልበል ይላል አዲሱ። አዎ የዘንድሮ ኳስ ለባለ ኳሷ ብራዚልም አልሆነም እና የእኔንም የዛሬውን ዝግጅት ከኳስ ሜዳ አውጥቼ ወደ አንድ መንግስታዊ ወደ አልሆነ ማህበር እንቅስቃሴ ወስጀዋለሁ። ዳሩ ኢትዮጵያውያን በአሜሪካ ዘንድሮ ደግሞ በሳን ሆዜ ካሊፎርኒያ ተሰብስበው ለኢትዮጵያውያን በአሜሪካ ዝግጅት ምን ይቸግር ብላችሁ። እናም የዛሬ ትኩረቴ ትኩረት ላይ ይሆናል። ትኩረት ለሴቶች እና ለሕፃናት ማህበር ላይ ይሄ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በየአመቱ የሚያዘጋጀው በዓል የማያመጣው የማያገናኘው ኢትዮጵያዊ የለም። በማህበራዊ በሉት፣ በፖለቲካው በሉት ኢትዮጵያውያን ሁሉ የሚሰባሰቡበትና የሚገናኙበት መድረክ ከሆነ ሰላሳ አንድ አመታት ተቆጥረዋል። ዳሩ አላማውም ብሪንግንግ ኢትዮጵያንስ ቱጌዘር ኢትዮጵያውያንን ማገናኘት አይደል እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚገኙ የተለያዩ ማህበራት ልዩ ልዩ መንግስታዊ ያልሆኑ ድርጅቶች ይህን መድረክ ይጠቀሙበታል፣ ስራዎቻቸውን ያስተዋውቁበታል፣ አባላት ይመለምኑበታል፣ እንደ አስፈላጊነቱም እርዳታ ይጠይቁበታል። ባለፈው ሳምንት በተካሄደው የፌዴሬሽኑ ዓመታዊ በዓል ላይ ታዲያ አንዲት በወጣትነት ዕድሜ ያለች የኢትዮጵያዊት ስሜት ቀፍቃሽ የሆነ ንግግር አድርጋ ነበር። የህጻናትንና የሴቶችን ጉዳይ የተመለከተ የምትመራውን ማህበር አስተዋውቃ ኢትዮጵያውያን እርዳታ እንዲያደርጉ በአባልነት እንዲመዘገቡና የምክር አገልግሎት እንዲሰጡም ነው የጠየቀችው። በርካታ ህዝብ ከመኖሩም በላይ በርቀት የሚሰማው ንግግሯን ለመቅረጽና ለአየር ለማብቃት ጥራት ስለሚጎድለው በግል አግኝቼ አወያይቻታለሁ። እንግዳዬ ራሷንና ማህበሯን ታስተዋውቃለች። ስሜት የሰራተኞችን ለቶች ማለት ህጻናት ማህበር መስራችና ዋና ዳይሬክተር ነን ትኩረት ሴቶችና ለህጻናት ማህበር ያተኮረው ነገር ሴቶችንና ህጻናትን አቅም ማጎልበት ነው። እንደሚታወቀው ብዙ ጊዜ ሴቶች ከሀገራችን ከታች ሲወሲወድ ሲዋረድ የመጣው ካልቸራችን ሴቶች ብዙ ጊዜ በቤት ውስጥ ነው ጊዜያቸውን የሚያሳልፉት። የትምህርት የመረጫ፣ የአንዳንድ ነገር የማግኘት እድል የላቸውም። ስለዚህ እነኚህ በዝቅተኛ ኑሮ ደረጃ ላይ ያሉ ሴቶች የትምህርት የመረጫ እና ስኪ ትሬኒንግ እንዲኖራቸው የማድረግ ችሎታ አቅማቸውን የማጎልበቻ እንቅስቃሴ እንዲኖር ነው የምናደርገው ከዛ ልጆች ጋር ስንመጣ ደግሞ ህጻናቶች በተለይ እነኝህ ተጥለው የሚገኙ በተለያየ ህመም ችግር ላይ ያሉ ልጆች ብዙ ጊዜ በኮሚኒቲ ውስጥ የተረሱ ናቸው ብዙም ትኩረት አይሰጣቸውም ስለዚህ እነኛ ልጆች ከወደቁበት በየትኛውም አጋጣሚ በመንግስት በኩል ነው አክቸዋሊ ወደ ወሳኔ የሚገቡት። ፕሮሲጀሩን ጠብቀን ነው የምናስገባቸው። በዛ መሰረት ችግር ላይ ያሉ ልጆችን እንክብካቤ መስጠት ነው መጀመሪያ ህይወታቸውን ማዳን ነው። ህይወታቸው፣ ጤንነታቸው ደህና ከሆነ በኋላ የወደፊት ህይወታቸውን ነው የምናስቡ። ለመሆኑ ትኩረት ከተቋቋመ ጀምሮ ለህፃናትም ሆነ ለሴቶች ስላበረከተው ወይም ስለሰጠው አገልግሎት አንድ ሁለት ብሎ መግለጥ ይቻላል? ቀጣዩ ጥያቄ ነበር ተነሳየች ለምሳሌ ያህል እስካሁን በሰባት አመት ውስጥ ትኩረት ለህጻናት ከሰራው ስራ ወደ ሁለት መቶ አርባ የሚደርሱ ልጆችን ተቀብለን ማለት ነው። በቻይልድ ኬር ሴንተራችን በተለያየ ጊዜ ልጆችን በፖሊስ እንደዚህ በተለያየ አጋጣሚ ከመንግስት አካላት የመጡትን ልጆች በተለያየ ችግር ላይ ያሉትን ሪዩኒፋይ በማድረግ ወደ ቤታቸው በመቀላቀል ብቻ ኮሚኒቲ ውስጥ እንዲረዱ ያድርገናል። ከዛ ባሻገር ደግሞ በኢንተርካንትሪ አዶፕሽን ወደ መቶ ሰማንያ አራት ልጅ ዴንማርክ አሜሪካ በዴንማርክና ጀርመን አንድ መቶ ሰማንያ አራት የሚሆኑ በዚህ በሰባት አመት ውስጥ ልጆች አሉ። ከዛም ባሻገር ደግሞ አንድ መቶ ስልሳ አራት ልጅ በስፖንሰርሺፕ ብር ያስጠራ። አሁን ደግሞ በዛችን ላይ ዘጠና ሰባት ልጆችን እናሳድጋለን እና ግደማ በጣም ስ ነው ከአምስት መቶ በላይ ይሆናል በዚህ ብቻ። ከዛም ባሻገር ደግሞ በአፕግሬዲንግ ስኩል የላይብረሪ ሪሞት ኤሪያ ላይ ያሉት ትምህርት ቤቶችን መሴዳ ማዞን በጣራ በጭቆ በሸበቄ በይርግ በይርቃለ ወደ አምስት ሺ ተማሪዎችን ሀያ ትምህርት ቤት ጋር አደሬስ እናደረጋለን። በሴቶች ረገደት ሴቶችን በተመለከተ አዋሳ ላይ ሁለት መቶ አምሳ ዘጠኝ ሴቶችን በነንፎርማል ኢዱኬሽን የምንለው የውጤት ተኳር የመሰረተ ትምህርት በአሁኑ የትምህርት አቀራር በዛ ላይ አዋሳ ሁለት መቶ አምሳ ዘጠኝ ሴቶችን መሰረተ ትምህርት የኢንፎርማል ኤዱኬሽን ተምረው ከዛ ውስጥ አንድ መቶ ስልሳ ስምንት የሚሆኑት የእስኪል ትሬኒንግ ወስደዋል። በማገዶ ቆጣቢ ላይ ስልጠና ወስደዋል። በማሽሮም ፕሮዳክሽን የእንጉዳይ ምርት በሚባለው ላይ ስልጠና ወስደው በማህበር ተደራጅተው በኦሞ ማይክሮ ፋይናንስ ጋር አገናኝተን ተሰፊ አድርገን የራሳቸውን ነገራራን እንዲያደርጉ አድርገናል። ሲስትር አሳየች በሕክምና ዓለም ውስጥ ያለች ለመሆኗ ማለት የነርስነት ወይም የአስተማሚነት ሙያ ያላት ለመሆኗ ከስሟ ቅጥያ መረዳት ይቻላል። ከዚያ ነው የአሁኑን ትኩረት ለሴቶችና ለሕጻናት ማህበር ወደ ማቋቋሙ የገባቸው። ዋናው የገፋፋኝ የልጅ መውደዴ ነው የምትለው ሲስተር አሳየች ርጋ በነርስነት ስሰራ አንድ የሕጻናት ክፍል ከገባሁ ቶሎ አልወጣም ነበር። በሴቶችም በኩል እንደዚያው ነው። በተለይ በኤችአይቪ ተጠቁ የተጠቁ በሴተኛ ዳርነት የተሰማሩ አያሌ ሴቶችን በበጎ ፈቃደኝነት በማገለግልበት ጊዜ በማየቴ ልቤ ተነሳሳ ጀመርኩት ብላለች። ትኩረት ለሴቶችና ለህፃናት የተባለው ማህበር ለማቋቋም የተነሳሳቸውም በዚህ እና በተነሳሳን መሆኑን ይናገራሉ። ከሴት ተራሳዮች ጋር ሰፋ አድርጌ የተዋይች ያለሁ እንዲያው ኳስ ሜዳ አካባቢ ታገኘዋቸው መካከል ጥቂቱን ዋና ዋናውን በዚህ የመጀመሪያ ዝግጅት ካቀረብኩ ቀሪውን እና ሰፋ ያለውን በሌላ ፕሮግራም ልንመለስበት እንሞክራለን። ለአሁኑ በዚህ አዲሱን እናመሰግናለን ለዘገባው ወደ ተከታዩ ፕሮግራም እንሸጋገር። ዲሞክራሲ በተግባር በመጪው 2007 ዓ ም ይካሄዳል የተባለው የኢትዮጵያ ብሔራዊ ምርጫ የቀረው ጊዜ አስር ወራት ብቻ ቢሆንም ብዙ ሲነገርለት አይሰማም። ከትናንት በስቲያ ሰኞ ግን ከኢትዮጵያ ፓርላማ አባላት ለቀረቡላቸው ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫዎቹ ዲሞክራሲያዊ፣ ነጻና ትክክለኛ እንደሚሆኑ ተናግረዋል። በዚህ መልክ ሊፈጸም የሚችለው ደግሞ ገዢው ፓርቲ ተቃዋሚዎችና ሌሎችም በሂደቱ ሚና ያላቸው ወገኖች ሁሉ ሲሳተፉበት መሆኑን አስረድተዋል። በተለይ ተቃዋሚ ፓርቲዎች የምርጫ ሥነ ምግባሩን የማክበር ኃላፊነታቸውን መወጣት እንዳለባቸውም አስገንዝበዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው የሰጡትን አስተያየት መነሻ በማድረግ ሶሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ የሚከተለውን አቀናብረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀጣዩን የኢትዮጵያ ብሔራዊ ምርጫ ከቀደምቱ በተሻለ ነፃና ዲሞክራሲያዊ ለማድረግ በቂ ዝግጅት መደረጉን ሰኞ እለት በፓርላማ ተገኝተው የሰጡትን አስተያየት ላስቀድም። ከዚህ ቀደምም እንደሚታወቀው ከዲሞክራሲ መገለጫዎች አንዱ የሆነው ምርጫ ነጻ፣ ፍትሐዊና እንደዚሁም ደግሞ ሰላማዊ፣ ዴሞክራሲያዊ እንዲሆን ለማድረግ መንግስት እንደ ከዚህ ቀደሙ ሁሉ በአግባቡ የተጠናከረ ስራ እንደሚሰራ ከዚህ በፊት ገልጬ የነበረ ለተከበረው ምክር ቤት አሁንም ይሄው አቋማችን እና ለስራ የተዘጋጀንበት እቅድ ያለን በመሆኑ አጠናክረን እንቀጥላለን። በኢትዮጵያ ካለፉት ሁለት ምርጫዎች በኋላ በእርግጥ ዲሞክራሲያዊ መሻሻሎች ታይተዋል ወይ ለሚለው አብይ ጥያቄ ቀጣዩ የፓርላማ ምርጫ መልስ ሊሰጥ ይገባል ይላሉ የፖለቲካ ተንታኞች። ሁለቱ የቀደሙት ምርጫዎች በተለይም ከአምስት ዓመታት በፊት የተካሄደው ምርጫ በገዢው የኢህአዴግ ፓርቲ 99.6 በመቶ ድምፅ አሸናፊነት ተደመደመ መባሉ ይታወሳል። ቀጣዩን ምርጫ ጠቅላይ ሚኒስትር ኃይለ ማርያም እንደተናገሩት ነጻና ዲሞክራሲያዊ ለማድረግ በቂ ዝግጅት ተደርጓል ወይ? ተቃዋሚዎች ስለዚህ የሚያውቁት ነገር ካለ እነርሱስ በበኩላቸው ምን ያህል ተዘጋጅተዋል? እነዚህንና ሌሎች ጥያቄዎችን ይዤ በፓርላማው ብቸኛ የተቃዋሚ ፓርቲ አባል የሆኑትን አቶ ግርማ ሰይፉን አነጋግሬአለሁ። በቅድሚያ የጠቅላይ ሚኒስትር ኃይለማርያም ደሳለኝን አስተያየት እንዴት አገኙት? አቶ ግርማ። ይህን አስተያየታቸውን ማታ ከሌሎች ሰዎች ጋር ቁጭ ብዬ በሚዳ ሲተላለፍ እየሰማሁ ነበር። እና እንደዚህ ከቀደሙ ብለው ሲጀምሩ፣ እንደዚሁ ቀደሙ በተለመደ ሁኔታ እናጭበረብራለን ብሎ ጨረሰው እኔ በኢህአዴግ በኩል የተሻለ ምርጫ ለማካሄድ ፍላጎት አለው ብዬ አላምን። ለዚህ ብዙ ምክንያቶች መደርደር ይቻላል። ኢህአዴግ በኢትዮጵያ ውስጥ ዲሞክራሲያዊ የሆነ ምርጫ ለማካሄድ ፍላጎት ስለሌለው ምን እናድርግ የሚለውን ነው መነጋገር ያለብን የሚመስለኝ ኢህአዴግ ስንል ኢህአዴግ ውስጥ የተወሰኑ ሰዎች ይሄ ነገር እንዲኖር አይፈልጉም ማለትም አይደለም። የተወሰኑ ሰዎች ፍላጎቱ ሊኖራቸው ይችላሉ፣ ግን እንደ ፓርቲ ኢህአዴግም ራሱ እንደ ተቋም እንደ አንድ አካል ተደምሮ ያለው ውጤት ግን ሰላሳ አርባ ዓመት መግዛት ፍላጎታል። ይህን ደግሞ ፍላጎቱን የሚያሳካው ዲሞክራሲያዊ በሆነ ነጻ ሁሉም በኩል ሜዳ በሚወዳደርበት የምርጫ ስርዓት ለማሸ አሸንፎ ሳይሆን ከዚህ ቀደሙ በተለመደው ሁኔታ የተለያዩ ስትራቴጂክ ሲሆኑ አፈናዎችን በማካሄድ ነው ግን በቂ ዝግጅት ለማድረጉ ነው የሚናገረው። አዎ ይህንን በቂ ዝግጅት ያደረጉት ራሳቸው የሚያሸንፉበትን አቅጣጫ በመቀየስ በቂ ዝግጅት አድርገዋል። አለፈው በዚህ የያዝነው ዓመት የሚቀጥለው ዓመት በሙሉ በመንግስት በጀት የሰሩትን ስራ ኢህአዲግ እንደሰራው አድርጎ መቀስቀስን ጀምሮ አሁን ደግሞ ትላንትና ጀምሮ ደግሞ የያዙት የተቃዋሚ ፓርቲ አመራሮችን ማሰር ተከትሎ ይሄኛው የልማት ስራዎችን በመመረቅ አንዳንድ ነገሮችን በማሳየት ህዝቡ የሁላችሁ ተስፋ አለ በሚል የሚያማልሉበትን ነገር ያሳያሉ። ከዛ በኋላ ደግሞ የሚፈራውን ደግሞ ቡድን ደግሞ የሁላችሁ መናገር ይቻላል ብትናገሩ ደግሞ መታሰር የሚባል ነገር ስላለ አርፋችሁ ተቀመጡ የሚሉበትን በሁለቱም ነው መንገድ ነው። ካሮትም በስቲክም ነው እየሰሩ ያሉት እና በዚህ አንጻር በቂ ዝግጅት አድርገዋል ተብሎ ነው የሚታመነው። የራሳችሁ ምንድን ነው ማድረግ ያለብን የሚለው ነው። አዎ የራሳችሁን ድርሻ በመወጣት ውስጥ ረገድ አቶ ግርማ የምርጫ ስነ ምግባሮችን የማክበር ኃላፊነታችሁን እንድትወጡ ያስገነዘበው፣ እነሱ ይህን ነገር አያዘጋጁትም። እኛ ግን ይሄንን እነሱ ያላዘጋጁትን ነገር ግን አዘጋጅተን ኢትዮጵያ ውስጥ ይህ ስርዓት እንዲመሰረት ማድረግ አለብን የሚለው ቁርጥ የሆነ ውሳኔ መሆን አለን ይሄ ቁርጥ የሆነ ውሳኔ የሚመ- የሚገኘው በኢህአዴግ በቆ- በጎ ፈቃድ ሳይሆን ምናልባትም ከጠቅላይ ሚኒስትሩ ጋር የምስማማው ይሄንን ኢትዮጵያ ውስጥ የሚደረግን ምርጫ በሰላም መጠናቀቅ ወይም በሰላም ያለ መጠናቀቅ የሚወስነው የኢትዮጵያ ሕዝብ ነው። እሳቸው ጋር እስማማለሁ። ተቃዋሚ ፓርቲ ኢትዮጵያ ምርጫ በሰላም እንዳይጠናቀቅ ሊያደርግ የሚችል አቅምም የለውም፣ አይፈልግም። የኢትዮጵያ ሕዝብ ግን ይሄ ምርጫ በሰላም እንዲጠናቀቅ የፈለገውን ነገር ለመምረጥ ግን መብት አለው። ስለዚህ ይህንን መብቱን ኤክሰርሳይዝ ለመለማመድ ተግባራዊ ለማድረግ ደግሞ ቆርጦ መነሳት አለበት። ምርጫን እንደ አንድ የዲሞክራሲ መገለጫ ለመጠቀም የሚፈልገውን ህዝብ ግን አማራጭ ይዘን በመቅረብ ማሳየት ይኖርም። ዛሬ ሀገሪቱ ውስጥ ያሉ ሁኔታዎች ምን ይመስላሉ? አቶ ግርማ ለተቃሚዎች አመቺ ናቸው? በምርጫ ለመወዳደር ካልሆነ፣ ስለምን ለምርጫ ለመወዳደር አመቺ አይደለም? አመቺ እኮ ቢሆን ምርጫ ውድድር አመቺ ቢሆን እኮ አሁን እናንተ ሀገር አሜሪካ ሀገር ውስጥ እንዳለው ምርጫ የምርጫ ጉዳይ ይሆናል እንጂ የትግል የሚባል ጉዳይ አይደለም። አሁን ኢትዮጵያ ውስጥ ያለው ትግል ነው በቃ። ስለዚህ ትግል የሚባለው ነገር ያለው ደግሞ አመቺ የሆኑ የምርጫ ምህዳሮች ስለሌሉ ነው። በሚዲያ ተከታትላችሁ እንደሆነ አላቅም የምርጫ ቦርዱ ኃላፊ ሜዳው እኩል አይደለም። ስለዚህ እነዚህ እነዚህ ነገሮች አስተካክሉልን እኛ ወደ ህዝቡ ለመሄድ አልቻልንም፣ እና እቀባ እየተደረገብን ነው። ይህንን ይህንን አስተካክሉልን ሲባል ይሄ እኔን አይመለከትም ድንበሬ ይሄ አይደለም አሉ። ስለዚህ እኛ በእኩል ህዝብ ጋር ሳንቀርብ ኢህአዴግ ግን እንደፈለገ እያንዳንዱን የእያንዳንዱን ቤት በር እያንኳኳ እየቀሰቀሰ፣ እኛ ግን በማንኛውም ሁኔታ መቀስቀስ ተከልክለን ምርጫው እኩል ሊሆን አይችልም። ስለዚህ ይሄንን ገፍትረን መውጣት አለብን። በነገራችን ላይ ኢህአዴግ በእያንዳንዱ ቤት ሄዱ ሲያንኳኳና ሲቀሰቀስ ለእኛ ነው የሚቀሰቅሰው እ ለራሱ አለ የሚቀሰቀስ ያውቃል ህብረተሰቡ። ይሄንን ነገር ይረዳ ይሄንን ነገር የተገነዘበ ይሄንን ነገር የተረዳ የምርጫ ዝግጅት ስትራቴጂ ግን ማድረግ ከተቃዋሚዎች ይጠበቃል። እና ተቃዋሚዎች ምንድን ነው ማድረግ ያለባቸው ይላሉ? እነዚህ የጠቀሷቸው ችግሮች ባሉበት ሁኔታ እነዚህ ችግሮች ባሉበት ሁኔታ አንደኛ እያንዳንዱ በምርጫ በቁርጠኝነት ለመሳተፍ መዘጋጀት አለበት። በምርጫ መሳተፍ ማለት የማይደግፈውን ፓርቲ ድምፅ ለመከልከል የሚደግፈውን ፓርቲ ድምፅ ለመስጠት ካርድ መውሰድ አለበት። ካርድ ከወሰደ በኋላ ይህንን የሚወስደውን ካርዱን ለሚመርጠው መስጠት አለበት። የሰጠውን ድምፅ ደግሞ መጠበቅና ማስከበር አለበት። ፓርቲዎች የሚጠበቅባቸው አማራጭ አለን፣ እጩዎች አሉን ብለው መቅረብ ይጠበቅባቸዋል። ስለዚህ ህብረተሰቡ ይህንን ማድረግ ነው ያለበትና አንደኛ በበቂ ሁኔታ በቁርጠኝነት ታዛቢ ለመሆን መቁረጥና መነሳት አለበት። ታዛቢ ሆናለሁ ብሎ ሲነሳ ግን ማስፈራራት፣ ወከባ፣ ከስራ መባረር እነዚህ ነገሮች ያጋጥማሉ። እነዚህ ነገር መኖራቸው ነው ኢትዮጵያ ውስጥ ያለን ፖለቲካ ትግል የሚያስበው መደበኛ ምርጫ አደለም። ኢትዮጵያ ውስጥ የሚካሄደው ትግል የሚባል ነገር ያለበት ምርጫ ነው የሚካሄደው። ስለዚህ ትግል ላይ ነን ብለን ካሰብን እነዚህ አይነት ፈታኝ ሁኔታዎችን የምንወጣበት መሆን አለበት የሚል እምነት ነው ያለኝ። አቶ ግርማ ሰይፉን ለትብብራቸው አመሰግናለሁ። በነገራችን ላይ አድማጮች የሱዳኑ ፕሬዝዳንት ኦማር ሐሰን አልበሺርም ሰኞ ዕለት ፊታቸው ቀርበው ቃለ መሐላ ለፈጸሙ የብሔራዊ ምርጫ ኮሚሽን አባላት ሲናገሩ በመጪው ዓመት አገራቸው በምታካሄደው ጠቅላላ ምርጫ መንግሥት ጣልቃ እንደማይገባና ሂደቱም ትክክለኛና ግልጽ እንደሚሆን አስረድተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስና የቻይና ግንኙነት ሁለቱንም ሀገሮች ጎረቤቶቻችንንና ዓለም እንዲጠቅም በሚችል መንገድ ለመሻሻል የሚችልበት ግዙፍ መሰረት አለ ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ ክፍል ረዳት ሚኒስትር ዳንኤል ራስል በቅርቡ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ፊት ቀርበው ተናግረዋል። የዩናይትድ ስቴትስና የቻይና ግንኙነት በስትራቴጂያዊ ተቀናቃኝነት ሳይሆን በፍትሐዊና ጤናማ ውድድር ቅድሚያ በሚሰጣቸው ጉዳዮች ላይ በመተባበር ልዩነታችንንና የማንስማማባቸው ነጥቦችን በሚመለከት ገንቢ አያያዝ በማድረግ እንደሆነ ለማረጋገጥ እንፈልጋለን ብለዋል። ባለሥልጣኑ የኢኮኖሚ ብልጽግናን፣ በኮሪያ ባህረ ገብ መሬት ኒክሌር መሳሪያ እንዳይኖር የሚደረገው ጥረትን በሚመለከት፣ የኢራን ኒክሌር ጉዳይ በሰላማዊ መንገድ እንዲፈታ የሚደረገው ጥረትን አስመልክቶ እንዲሁም የበካይ ጋዝ ልቀት መቀነስን በሚመለከት ያሉንን ልዩነቶች ገንቢ በሆነ መንገድ እንዲፈቱ ለማረጋገጥ እንሰራለን በማለትም ራስ አክለውበታል። ዩናይትድ ስቴትስ ከእስያ ፓሲፊክ ጋር ካላት የአቀራረብ ስልት ዋናው በክልሉ ግንኙነታችንንና አጋርነታችንን ማጠናከር ነው። ይህም የቻይናን አስደናቂ የኢኮኖሚ እድገትንና ልማትን ላካተተው በእስያ ላለው የተረጋጋ የጸጥታ ሁኔታ አስተዋጽኦ ያደርጋል። ሁለተኛው ደግሞ በዓለም አቀፍ ሕግ ላይ የተመሰረተ ስርዓት ለመጠበቅና ሀገሮችና መሪዎቻቸው ቅድሚያ በሚሰጧቸው ስትራቴጂያዊ፣ ኢኮኖሚያዊና ሌሎች ነጥቦች ላይ እንዲሰሩ የሚያስችላቸውን መድረክ ለመፍጠር እንዲችሉ ክልላዊ ተቋማትን ማጠናከር ነው። ሶስተኛው ዩናይትድ ስቴትስ ቻይናን ከመሳሰሉት በፍጥነት በማደግ ላይ ካሉት ሀገሮች ጋር ግንኙነት ማስፋትና ማሰረጽ ነው። ይህም በከፍተኛ ደረጃም ሆነ መደባዊ ንግግር ማካሄድን ያካተተ ነው። ዩናይትድ ስቴትስና ቻይና በየራሳቸው ስኬቶች ተጠቃሚ ናቸው ብለዋል። ረዳት ሚኒስትር ራስል ለ35 ዓመታት ያህል በዘለቀው ግንኙነታችን የታየውን ተጨባጭ መሻሻል እያጤንን ነው ያገኘነው አንድ አብይ ትምህርት ግንኙነታችን እንዲያድግና እንዲዳብር በሁለቱ ህዝቦቻችን መካከል ግንኙነት ማዳበር ይኖርብናል። የህዝብ ለህዝብ ልውውጥ ማድረግ የጋራ መግባባትን ከፍ ለማድረግ ይረዳል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ማጠቃለያ ዜና። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዩናይትድ ስቴትስ ህዝብና በፕሬዝደንቷ በባራክ ኦባማ ስም ለደቡብ ሱዳን ህዝብ ነጻነት ክብረ በዓል የእንኳን ደስ ያላችሁ መግለጫ ልከዋል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቀቀ። በፕሮግራሙ መሪ ንጉሡ ታምሬ፣ በቴክኒሽያኑ ኬት ሆልምስ፣ እንደዚሁም በምሽቱ ፕሮግራሟን አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም እንሰናበታችኋለን። ጤና ይስጥልን። ደናደሩ